የባለብዙ ቀለም ሀሳቦች መናኸሪያ ረጅም የአብሮነት ጎዳና ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ሰላም። እንደምን አምሽታችኋል! የጋቢና ቪ አድማጮች የእሁድ ምሽት ነሐሴ 30 2013 ዓ.ም ዝግጅታችን ከአሜሪካ ድምፅ ራዲዮ ጀምሯል። በመስተንግዶ አብሬያቸው የማመሸው እኔ ስመኝሽ የቆየ በቅንብሩ ደግሞ ኤልያስ አስማረ አብሮኛል። ለዛሬ ምሽት ከዚህ ቀደም በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ ብትሰሟቸው ብለን የመራረጥናቸው መሰናዶዎች አዘጋጅተናል። አብራችሁን ቆዩ ጥገና በኢትዮጵያውያን የሕክምና ባለሙያዎች መሰጠት በጀመረ ባለፉት አራት ዓመታት ውስጥ በየአመቱ እስከ መቶ የሚደርሱ የልብ ታማሚዎች በሀገር ውስጥ ያለምንም ወጪ ይታከማሉ። እነዚህን ውስብስብና አስቸጋሪ የቀዶ ጥገና ሕክምና ከሚያከናውኑት ሐኪሞች መካከል አንዱና በኢትዮጵያ የልብ ሕክምና ማዕከል የሚሰሩት ዶክተር ፈቀደ አግባር እስካሁን በግላቸው 312 ስኬታማ የልብ ቀዶ ጥገና ያከናወኑ ሲሆን ከነዚህ ውስጥ እጅግ ፈታኝ የነበሩትንና በስኬት የተጠናቀቁትን የቀዶ ጥገናዎች የሚተርግ የልብ ጠጋኙ ማስታወሻ የሚል መጽሐፍ አሳትመዋል። በመጽሐፉና በኢትዮጵያ የልብ ቀዶ ጥገና ባለበት ደረጃ ዙሪያ ከዶክተር ፈቀደ ጋር ቆይታ አድርግ ያለው ቀጥሎ ይቀርባል። እስቲ ወደ ኋላ መጀመሪያ መለስ ስላርግህና እንግዲህ ለበርካታ ዓመታት ኢትዮጵያ ውስጥ የልብ ቀዶ ጥገና ማግኘት የሚፈልጉ ሰዎች ወይ በውጭ አገር መታከም አለባቸው፣ አለበለዚያ ደግሞ ከውጭ ባለሙያዎች እስኪመጡ መጠበቅ ነበረባቸው እና ያ ጊዜ ምን ያክል አስቸጋሪ ነበር? እንግዲህ የልብ ቀዶ ጥገና ስንል ምን ማለት ነው? የደም ዝውውርን፣ ልብንና የሳንባን ስራ ተክቶ የሚሰራ ማሽን በመስጠት ልብና ሳንባን በማቆም ልብን ከፍቶ የልብን ችግር መፍታት ነው ማለት ነው። ከዚያም ልብን የማስነሳት የልብና የሳንባን ስራ ወደ ቀድሞ የመመለስ የደም ዝውውርን መመለስ፣ ከዚያም ደረት መዝጋት ማለት ነው። ይህ ኮንቬንሽናል ኦፕነር ሰርጀሪን እንለዋለን። እና በፊት የነበረው ጊዜ የመጀመሪያው አቅም ያላቸው ሰዎች በራሳቸው ጊዜ ችግራቸውን ከተረዱ በኋላ እና ይህ ሰርቪስ እንደሌለ ሲያቁም ይሄደዋሉ። ሁለተኛው ግሩፖች ደግሞ በሀገር ውስጥ በተለያየ መንገድ በተለይ የልብ በሽተኞችን ታካሚዎችን በመለየት ወደ ተለያዩ ቦታዎች ወደ እስራኤል፣ ወደ አሜሪካ፣ ወደ እንግሊዝ በመላክ የልብ ቀዶ ጥገና በነጻ የሚያገኙበት መንገድ ይመቻቸል ነበር። በሶስተኛ ደረጃ ደግሞ የነበረው በተለይ በግሪጎሪያን ካላንደር ሁለት ሺ ዘጠኝ ጀምሮ ቱ ታውዘንድ ናይን የልብ ማዕከል በኢትዮጵያ ከተመረቀበት ጊዜ አንስቶ በተለያዩ ዓለም የሚኖሩ የልብ ቀዶ ጠጋኝ ቡድኖች ሙሉ እቃቸውን የሚያስፈልገውን እቃ ይዘው በመምጣት በፍላይ ኦቨር ሚሽነሪስ እየመጡ ለአምስት ቀንም ለአስር ቀንም ሰርተው በመሄድ ከዛ በኋላ ደግሞ ከሄዱ በኋላ በእኛው ሀገር ባለሙያዎች ወይም ካርዲዮሎጂስቶች አካሚዎቹ ፎሎ ይደረጋሉ ማለት ነው። እና ነገር ግን ይሄ በጣም በጣም በጣት ለሚቆጠሩ ሰዎች የሚደርስ ሰርቪስ በመሆኑ ብዙ ሰዎች ይህንን እድል በመጠበቅ ወይ ህይወታቸው ያልፋል አሊያም ደግሞ በሽታው ለከፋ ደረጃ ደርሶ የተለያዩ ችግሮች ውስጥ ይወድቃሉ። ለምሳሌ እንደ ስትሮክ፣ እንደ ሊምፕ አምፒቴሽን ወይም ደግሞ የእግር መቆረጥ፣ እንዲሁም በተለይ ሃርት ፌለር የምንለው ስቴጅ ላይ ይገባሉ። በአጠቃላይ ብዙ ዜጎች ህይወታቸው ሲያልፍ ማየት ብቻ ነበር የነበረው እና ከሁለት ሺ አስራ ሰባት ጀምሮ ነው እንግዲህ ሎካል ቲም ሙሉ ለሙሉ በሙሉ ኢትዮጵያውያን አሁን ያልኩልሽ ሙሉ ቡድን ያለው ሎካል ቲም በኢትዮጵያ የኦፕን አርት ሰርጀሪ ኮንቬንሽናል ኦፕን አርት ሰርጀሪ ላውንች የተደረገው ማለት ነው። ሕክምናው በዚህ መልክ ሀገር ውስጥ እንዳይሰጥ አስቸጋሪ ያደረገው ነገር ምን ነበር? በመጀመሪያ ደረጃ የልብ ቀዶ ጥገና ለመስራት የሚያስፈልግ ሴት አፕ ሊኖር ይገባል። የልብ ቀዶ ጥገና ዩኒክ ነው። ለምሳሌ የአንጎል ሰርጀሪ በማንኛውም ሰርጀሪ ክፍል ሊሰራ ይችላል። የሆድ የጎይተር ወይም ደረት ውስጥም ሆኖ ልብን የማይነኩ ሰርጀሪዎች ያለን እነዛ ሴት አፖች ሊሰሩ ይችላሉ። ነገር ግን የልብ አሁን ምልሽን ኮንቬንሽናል ኦፕነር ሰርጀሪንግን ለመስራት የሚፈልገው ሴት አፕ አለ። ያ ቴክኖሎጂ የተገጠመለት የኦፕራሲዮን ክፍልና ያንን ሰፕላይ የሚያደርግ ሚኒት ባይ ሚኒት፣ ሰከንድ ባይ ሰከንድ ሁሉንም ያው ልብ ማለት ላይፍ ማለት ስለሆነ ያንን ሙሉ ለሙሉ ያሟላ ሴት አፕ በሀገራችን አልነበረም። ያንን ሴት አፕ ለመጀመሪያ ጊዜ በኢትዮጵያ የልብ ማዕከል ለመጀመሪያ ጊዜ ኢትዮጵያ ውስጥ ይህንን ያሟላ ተቋም በሁለት ሺህ ዘጠኝ ግሪጎሪያን ካላንድር ነው የተቋቋመው። በሁለተኛ ደረጃ ይህንን ሴት አፕ ብታቋቋሚም ይሄ ሴት አፕ ቢኖርሽም ሙሉ እውቀት ይፈልጋል። ከልብ ቀዶ ጥገና ጀምሮ እንዳልኩሽ ካርዲዮሎጂስት አለን፣ ድሮም አለን፣ አሁንም አለን። ከዛ በመቀጠል የኦፕራሲዮን ክፍሉ ብዙ እውቀቶች አሉት። የልብ ቀዶ ጥገና ሰመመን ሰጪ በራሱ ሌላ ራሱን የቻለ አንድ ቡድን ነው የልብና የሳምባን ስራ ተክቶ የሚሰራውን ማሽን ራን የሚያደርግ አንድ ሌላ ፐርፊዥንስት የሚባል ሌላ እውቀት ነው። በጽኑ ታማሚ ክፍል ውስጥ ሌላ እውቀት ይፈልጋል። ኢንቴንሲቭ ኬር ዶክተር እንላቸዋለን። ከዛ ባሻገር በዚህ በአጠቃላይ በልብ ህክምና ዙሪያ ላይ ትሬንድ የሆኑ ነርሶች በጣም ይፈልጋል። እንዳልኩሽ ቅድም ብዙ ቴክኖሎጂ ብዙ ማሽን ስላለ ደግሞ ባዮሜዲካል ኢንጂነሮች በነዚህ በልብ ህክምና ላይ በምንጠቀምባቸው እቃዎች ላይ ዌል ትሬንድ የሆኑ ያንን መሳሪያዎች ሲበላሹ ሚኒት ባይ ሚኒት ሰከንድ ባይ ሰከንድ ቦታው ላይ ሆነው ሜንድ ማድረግ የሚችሉ ባለሙያዎች ይፈልጋል። በአጠቃላይ እነዚህ እውቀቶች ሳይሟሉ ለረጅም ጊዜ ኢትዮጵያ ውስጥ ቆይተዋል። እንዳልኩሽ ያ ቀን ሁለት ሺ አስራ ሰባት ሰኔ አምስት መሆን ነበረበት። ሰኔ አምስት ቀን ለመጀመሪያ ጊዜ እኔ በመመራው የልብ ቀዶ ጠጋኝ ኢትዮጵያን ቲም ለመጀመሪያ ጊዜ ያለምንም ፈሪንጅ ፕሬዘንስ በልብ ማዕከል ውስጥ ኮንቬንሽናል ኦፕን ሄርት ሰርጀሪ ለመጀመሪያ ጊዜ ላውንጅ ተደርጓል። ከዛ ጊዜ በኋላ እንግዲህ ብዙ ተሰርቷል። እኔ ብቻዬን አሰሊድ ሰርጅን እንግዲህ ዛሬ ላይ ሶስት መቶ አስራ ሁለት ኮንቬንሽናል ኦፕነር ሰርጀሪዎች እንሰርቻሉ። እንግዲህ አሁን በነገርከን መሰረት የዛሬ አራት ዓመት ወይም በኢትዮጵያ አቆጣጠር ሁለት ሺ አስር ዓመተ ምህረት ላይ ነው የመጀመሪያውን የልብ ቀዶ ጥገና አሁን የገለጽካቸውን ነገሮች በአሟላ መልኩ በሀገር ውስጥ አንተ በምትመራው የሕክምና ቡድን አገር ውስጥ መካሄድ የቻለው እና ለመጀመሪያ ጊዜ በዚህ መልኩ መስጠት መቻሉ ምን አይነት ስሜት ነበረው? በሰዓቱ በጣም ከባድ ስሜት ነበረው። ምክንያቱም ያንን ውሳኔ መወሰን በራሱ ያስፈራል። እውነቱን ለመናገር ያንን ሁለት ሶስት ሳምንት መርሳት ይከብደኛል በህይወቴ። ዝግጅቱን አካሄደን ቀኑ ሲደርስ እኔ ብዙም በሰርጀሪው ላይ ሳይሆን ስጋቴ ሲስተሙ ላይ ችግር ከተፈጠረና ፌል ካደረግን በተለይ በእኔ ላይ የሚመጣው ጫና ከባድ ነው፣ ጥያቄ የለውም። ሙያይን ማለት እስከ ማጣት ድረስ ሊሆን ይችላል። በዛ ላይ የመረጥና ታካሚ የህግ ባለሙያ ነች፣ የአዲስ አበባ ነዋሪ ነች፣ ባንክ ውስጥ የምትሰራ ነች እና ይሄ ደግሞ የበለጠች ጫና ውስጥ የሚከተይ ነበር። ኤኒዌይስ ያቀን ቀን ከፈጣሪ ጋር ሁሉም ነገር በሰላም አለፈ። የዚች ልጅ ህይወት በዛ ቀን ሰርጀሪው ትልቁ ሆኖ ሳይሆን በዛ ፈተና ውስጥ ያለፉ ባለሙያዎች ይቻላል የሚለውን ለሌሎች ባለሙያዎች መንገድ ሆኑ። ከዛ በኋላም በድፍረት በኢትዮጵያውያን እውቀት አምና አንድ ልቧን የሰጨች ታካሚ ለብዙ መቶዎች ህይወት መዳንና ለብዙ መቶዎች ዛሬ ላይ ለመሰራት የሚያስችል መሰረት ጣለች ማለት ነው። እና ያ ቀን ትልቅ ቀን ነው። አሁን ያልካት ታካሚ ከታከመች እና የመጀመሪያው ቀዶ ጥገና ከተደረገ አራት አመት ሆኖታል። ከዛ ወዲህ ማዕከሉ ምን ያክል አገልግሎት ሰጠ? ምን ያክል ታካሚዎች በዚህ ማዕከሉ ተጠቃሚ ሆነዋል? በልብ ቀዶ ጥገና ብቻ አሁን በማወራው ኮንቬንሽናል ሀርት ሰርጀሪ በምንለው ወይም ደሞ ደረትን ከፍቶ የልብ ዝውውርን ለማሽን ሰጥቶ ልብን ከፍቶ የልብ ቀዶ ጥገና በመስራት ሂደት ከዛ ጊዜ በኋላ በልብ ማዕከሉ በአመት ውስጥ በአቨሬጅ ከሰባ አምስት እስከ መቶ የልብ ቀዶ ጥገናዎች ይሰጣሉ። በነፃ ነው ህክምናው የሚሰጠው በማዕከሉ? አዎ የልብ ማዕከል በኢትዮጵያ ሙሉ ለሙሉ የተቋቋመው በነፃ ሰርቪስ ለመስጠት አስ ሎካል ኤንጂኦ በመሆኑ ሙሉ ለሙሉ ሰርቪሱን የሚሰጠው በነፃ ነው። አድማጮቹ እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። በኢትዮጵያ የህክምና ባለሙያዎች በሀገር ውስጥ የልብ ቀዶ ጥገና መስጠት ከጀመረ ወዲህ ባሉት አራት ዓመታት ውስጥ የታዩ ለውጦችን እየቃኘን እንገኛለን። ቆይታችንን እያደረግን ያለነው በቅርቡ የልብ ጠጋኙ ማስታወሻ የተሰኘ መጽሐፍ ካሳተሙትና በኢትዮጵያ የልብ ማዕከል ዋና ሐኪም ሆነው ከሚሰሩት ዶክተር ፈቀደ አጓር ጋር ነው። ውይይታችን ይቀጥላል። እንግዲህ ቀደም ሲል የጠቀስክልን የመጀመሪያዋ የልብ ቀዶ ጥገና ህክምና የተደረገላት ታማሚን ጨምሮ ሌሎች በነዚህ በአራት ዓመታት ጊዜ ውስጥ ያጋጠሙህን ከባድም ብላ ገለጽካቸውን የቀዶ ጥገና ሂደቶች እና ሌሎች ታሪኮችን ያካተተ የልብ ጠጋኙ ማስታወሻ የተሰኘ መጽሐፍ ጽፍሃልና እስኪ መጽሐፉን ለመጻፍ መነሻ የሆነ ምንድን ነው? መጽሐፉን ለመጻፍ ያነሳሰኝ ብዙ ምክንያቶች አሉ። ነገር ግን በዋነኝነት እኛ ሀገር ውስጥ በዚህ መንገድ በተለይ አንድ አዲስ ኤሪያ አዲስ ሰርቪስ ሲጀመር ያጋጠሙ ተግዳሮቶችን በተለይ ከታሪኩ ባለቤት ከራሱ መጽሐፍ የተለመደ አይደለም። በተለይ ደግሞ በሕክምና ባለሙያ ላይ ችግሮች ባሉበት ሁኔታ እነዛ ያልተሟሉ ብዙ ነገሮች ባሉበት ሁኔታ እነዛ በጣም ብዙ የሚያስፈሩ ነገሮች ባሉበት ሁኔታ እነ ሶስት መቶ አስራ ሁለት እና ከዛ በላይ ሰርጀሪዎችን ሰራሁ እና እነዚህን በሰራሁባቸው ጊዜዎች እነዚህን የመረጥኳቸውን አስራ ሰባት ታሪኮች ለመጽሐፍ የፈለኩት ነገ፣ በተለይ ታዳጊዎች፣ ነገን የሚያልሙ ልጆች ይህንን መጽሐፍ ሲያነቡ አንደኛ ነገር የውሳኔን አሰጣጥ ጥበብ ያያሉ ብዬ አስባለሁ። በዚህ ሙያም ሊሆን ይችላል በሌላ ሙያም ላይ የሚሰማሩ ሰዎች የውሳኔ አሰጣጥ ድፍረቴን እንዴት እንደደፈርኩ እነዛን ሰርጀሪዎች ለመስራት እና ሰርጀሪዎቹ ተካሄዱበትን ድበብ የሚ ድባብ የሚጠቅስ ነው እና በአንድ ወቅት ከአንድ ትልቅ ጓደኛዬ በተለይ አንዳንድ ትልልቅ ነገሮች ኩላሊት የወደቀበት ሰው የልብ ቀዶ ጥገና ስታደርግ የዘጠና አመት የሮይተርሱን ጋዜጠኛን ጸጋዬን ስትሰራው እናውቃለን በሚዲያ ያንን የልብ ውስጥ ጥ ትልቁን ራይት ቬንትሪክል የበቀለውን ስትሰራ፣ እንደዚህ አራት የደንብ አንባዎችን ስንከፍት ልብ ሳይቆም ሳንባ ሳይቆም ልብ እየመታ ስሰራ ሰርጀሪዎች ያቃሉ በሐኪም ፔጅ ላይ ምናምን ሲጻፍና ለምንድን ነው ግን እንደዚህ ከታካሚዎች ተሞክሮ ጋር እያገናኘ እንደው ለታሪክም እንዲቀመጥ ሰዋዊ በሆነ መንገድ ብጽፈው ደስ ይለኛል ሲለኝ ያኔ ነው ይሄ ሀሳብ የተወለደው። የዛሬ አመት ከስድስት ወር አካባቢ ነውና የመጀመሪያውን ታሪክ ጽፍ ያደርግኝና በተለይ እንዳልኩች ሴሌክቲቭሊ ትውልድን ያወያያሉ፣ ያነጋግራሉ ብዬ ያመኩባቸውን መርጬ ጽፌያቸዋለሁ ማለት ነው። እንዳልከው ለትውልድ የሚተላለፉ እናም ደግሞ ታሪክ ሆነው የሚቀመጡ ታሪኮችን የያዘ መጽሐፍ ነው ያቀረብከው እና እንደ ምናልባት በመጽሐፉ ውስጥ ካካተትከው የማትረሳው የቀዶ ጥገና ሂደት ይኖር ይሆን? አሁን ምናልባት ለአድማጮቻችን የምታካፍለን። ሁሉም ስለማድረሳቸው ነው የጻፍኳቸው ግን ከሁሉም ግን ልረሳው ማልችለው ግን የሀያ ሶስት ዓመቱን ወጣት እንዳልካቸውን የዛሬ ዓመት የሰራሁት ቤንታል ፕሮሲጀር የሚባለው በእኛ በልብ ቀዶ ጥገና ትልቁ የሚባለው የሀርት ሰርጀሪ ነው እና አስር ሰዓት የፈጀብኝ የልብ ቀዶ ጥገና ነበር። ጠዋት ሁለት ሰዓት ገብተን ማታ አንድ ሰዓት ከምናምን አካባቢ የወጣንበት ይህንን ልጅ ማርፋን ሲንድሮም በሚባል ወይም ደግሞ ሲበዛ ቁመታቸው ሰውነታቸው ረጅም የሚሆኑ ሰዎች ናቸው። ነገር ግን የልብ ችግራቸው ዋነኛው ከልብ ላይ የሚነሳው ትልቁ የደም ቧንቧ አውርታ የምንለው የደም ቧንቧ ቧንቧ መሆኑ ቀርቶ ወደ ፊኛነት በመቀየር ተለጥጦ ወይ በመፈንዳት አሊያም ደግሞ ዲሴክሽን በመሰንጠቅ ነው ህይወታቸው እንዲያልፍ የሚያደርገው እና ይሄ የሀያ ሶስት አመት ወጣት እንግዲህ ይህንን የደም ቧንቧ ከሰላሳ ሚሊሜትር በታች መሆን የነበረበት የደም ቧንቧ ዘጠና ሚሊሜትር ሆኖ ነው የመጣው እና ያንን የደም ቧንቧ በሙሉ አውርታውን በመቀየር በአጠቃላይ ከልብ ከሚነሳበት ጀምሮ እስከ የመጀመሪያው የአውርታ ብራንችንግ እስኪጀምር ድረስ ያለውን የደም ቧንቧ በሙሉ በመቀየር እና የልብን የደም ቧንቧ እንደገና በተፈጥሮ የደም ቧንቧ ላይ በማንሳት በአርቲፊሻል ኮንዲቱ ላይ የመቅጠሙ ስራ ፕሮሲጀር ነው የሰራሁት እና ያ ፕሮሲጀር በጣም በጣም በጣም ፈታኝ ነበር። በኦፕራሲዮኑ ወቅት ብዙ ነገሮች ተከስተዋል። ተስፋም ቆርጠን ነበር። ኦፕራሲዮኑን በጀመርን በሰባት ሰዓት ውስጥ ተስፋም የሚያስቆርጥ ነገር ተከስቶ ኦልሞስት አተነው ነበር። እኔም በጣም ደክሞኝ እንደገና ወጥቼ ሻይ ጠጥቼ ስክራብ አድርጌ እንደገና ተመልሼ ገብቼ ፕላን ቢ አድርገን ገብተን ነው ሰክሰስፉል የሆንነው መጨረሻ ላይ እና ትልቅ ሰርጀሪ ነበር። በጣም ደስ ይላል። እንግዲህ ከመጽሐፉ ጀርባ ላይ ባሰፈርከው መልእክት ላይ ካሳለፍካቸው ከባባድ የቀዶ ጥገና ታሪኮች በተጨማሪ በሕክምና ውስጥ አልፈው ዛሬ ላይ ጥሩ ሕይወት የሚኖሩ ሰዎች የሚሰማቸውን ስሜትም እንዳሰፈሩ ይገልጸሃልና፣ በሀገር ውስጥ ይሄን ሕክምና አግኝተው ጤናቸው መመለስ የቻሉ ሰዎች በብዛት የሚሰጡ ምላሽ ምንድን ነው? አስገራሚ ነው። እኔ መጽሐፉን ነው የሁሉንም ታሪክ ከጻፍኩ በኋላ ወደ መጽሐፍ ለማሳተም ከመሄዴ በፊት መጀመሪያ የእነሱ ፍቃድ መኖር ስላለበት፣ እንደ ኮንሰንት አይነት የአንተን ታሪክ በዚህ መንገድ ጽፌዋለሁ እያልኩ አነብላቸዋለሁ እና ያላለቀሰ ሰው ትዛ አይለኝም። ሁሉም ኢሞሽናል ናቸው። በአጋጣሚ አንድ ሁለት ሰው ካነበብኩ በኋላ ሶስተኛው ላይ መሰለኝ፣ ሳሚ ይባላል ሳነብለት፣ እኛም መጽሐፉ ላይ መጽሐፍ አለብን፣ በቃ የሆነ ነገር አስተያየት መስጠት አለብን ሲል በጣም ነው ስትራክ ያደረገኝ እና ይሄ መጽሐፍ አይዘ የእኔ ታሪክ አይደለም፣ ከሁን በኋላ የኛ የአገር ታሪክ ነው። የእኛ ሀገር የልብ ቀዶ ጥገና ታሪክ ነው። እንደገና ከዛ በኋላ ለሁሉም ነገር ያቸው ሁሉም ደስ እያላቸው ጽፈው ታይፕራይቲንግ ተጽፎ ምን እንደ ጻፉ እንዲነበር ተደርጎ ወጥቷል ማለት ነው። እስኪ ደግሞ ወደ አንተ ልምጣና በሕክምና ሙያ ላይ ምን ያክል ጊዜ ቆየህ? ወደፊትስ በዚህ ዘርፍ ላይ መስራት የምትፈልገው ወይም ሕክምናው ደርሶ ልታይበት የምትፈልገው ደረጃ አለ? በልብ ሕክምና እንዳልኩሽ የቆየሁት በጠቅላላ ስምንተኛውን ጨርሰን ዘጠነኛው ነው። ያው ይህን የምንምለው ቀዶ ጠጋኝነት ከተመለመልኩበት ጊዜ ጀምሮ ለአራት አመት ከተማርኩ በኋላ ነው እኔ ራሴ የልብ ቀዶ ጠጋኝ ሁ መስራት የጀመርኩት እና ትምህርቴን አጠናቄ ከመጣው በኋላ ሌድ ሰርጅ ነው እ የልብ ቀዶ ጥገና በመስራት ላይ ነኝ። እና የት ነው ትምህርትህን የተማር? የልብ ቀዶ ጥገና ትምህርትን የተማርኩት በህንድ ሀገር ባንግሎር በሚባል ከተማ ውስጥ ናሪያና ኢንስቲትዩት ኦፍ ካርዲያክ ሳይንስ ይባላል። በዓለም ላይ በጣም ብዙ የልብ ቀዶ ጥገናዎችን በአመት ውስጥ በመስራት ሁለተኛ ነው የሚባልለት ቤት ነው። በአመት ሰባት ሺ እስከ ስምንት ሺህ የልብ ቀዶ ጥገናዎችን የሚሰራ ማዘር ሆስፒታል ነው። እንግዲህ አሁን ባለበት ደረጃ የኢትዮጵያ የልብ ቀዶ ጥገና ሕክምና ምን ደረጃ ላይ ነው ያለው ምንስ ይጎለዋል? አሁን ገና እየተጀመረ ነው። እየጎለመሰ ነው። ትንሽ እንደ መጎልመስ እያለ ነው። ነገር ግን ዳብረዋል ለማለት አይቻልም። ካርዲዮሎጂስቶቻችን በጣም ጥሩ ናቸው። በአዋቂ በኩል ጥሩ ነው ማለት እችላለሁ። ኦልሞስት ዜጎች በአሁኑ ሰዓት ኢትዮጵያ ውስጥ የልብ ቀዶ ጥገና አዋቂዎች በምርጫቸው ነው ወደ ውጭ የሚሄዱት። ምርጫ አተው አይደለም፣ ምርጫ አለ እዚህ ሀገር ውስጥ። ህጻናትን በተመለከተ የአላም ዋላ ናቸው። አንዳንድ ኮምፕሌክስ የምንላቸው የልብ ቀዶ ጥገናዎች አሉ ህጻናት ላይ እንዳልኩሽ ግን በህፃናትም ላይ በሰባ አምስት በመቶ በላይ ሰርቪሶቹን መስጠት የሚያስችሉን ኢታሊያን ያለ ነው ግን የኢትዮጵያ ህዝብ ብዙ ነው ከአንድ መቶ አስር ሚሊዮን በላይ ነው ኢትዮጵያ ማለት አዲስ አበባ ማለት ብቻ ስላልሆነ ሰርቪሱ አልተጀመረም ማለት ይቻላል እና በሁሉም አቅጣጫ መኖር አለበት ገና ምን ብዙ ቀረናል ለማለት ፈልጌ ነው እንግዲህ ዶክተር ፈቀደ የልብ ጥገና ሕክምና በኢትዮጵያ ውስጥ ያሳለፈው ሂደት ምን ይመስላል የሚለውን ታሪክ እና ከዛ ደግሞ ማዕከሉ በሀገር ውስጥ ሐኪሞች የቀዶ ጥገና ሕክምናው መስጠት ከጀመረበት ጊዜ አንስቶ ያሉትን ታሪኮች የያዘ የልብ ጠጋኝ ማስታወሻ የተሰኘ መጽሐፍ ጽፈህ ለገበያ አቅርበሃል። አድማጮች ይህንን መጽሐፍ እያነበቡ ደግሞ እንደሚማሩበት ብዙ ነገር እንደሚያገኙበት እርግጠኛ ነን። ዛሬ ከኛ ጋር ተገኝተህ ልምድህን፣ መጽሐፉን በተመለከተ ያለውን ነገር ስላካፈልከን በአድማጮች ስም በጣም ነው የምናመሰግነው። በጣም አመሰግናለሁ። አድማጮች ከልብ ቀዶ ጥገና ሐኪም ከዶክተር ፈቀደ አግባር ጋር ያደረግነው ቆይታ ነበር የተከታተላችሁት። ዶክተር ፈቀደ ከኛ ጋር ለነበራቸው ቆይታ እናመሰግናለን። በቀጣዩ ሙዚቃ እረፍት አርገን ስንመለስ አዲስ አበባ ውስጥ የኩሽኔታ ወይም ስኬትቦርድ ስፖርትን ለማበረታታት የሚደረግ እንቅስቃሴን እንቃኛለን። አሁንም ከኛ ጋር

Thank <speaking in foreign language> you.

ኩሽኔታ ስኬት ቦርድ ከስምንት ዓመታት በፊት በአዲስ አበባ ለን የተመሰረተው በአራት ወጣቶች የተጀመረው ይህ የስፖርት እንቅስቃሴ አሁን ላይ ከ3 ሺህ በላይ ተሳታፊዎች አሉት። የኩሽኔታ ስኬት ቦርድ መስራች እንቅስቃሴው በኢትዮጵያ ውስጥ እንዲለመድ ሰፊ ጥረት እያደረጉ የሚገኙ ሲሆን በሶስት የሀገሪቱ ክፍሎች ላይ የስኬት ቦርድ ወይም የኩሽኔታ ፓርኮች እንዲገነቡ አድርገዋል። ኤደን ገረመው ከመስራቾቹ መካከል አንዱ የሆነውን ያሬድ ጎበዜን አነጋግራ ተከታዩን አሰናድታለች። ኩሽኔታ ወይም በትንሽ ጠፍጣፋ እንጨት ላይ በተገጠመ አነስተኛ ጎማ አማካኝነት መንሸራተትና መጫወት በኢትዮጵያውያን ሕፃናት ዘንድ ከተለመዱ ጨዋታዎች አንዱ ነው። ይሁን እንጂ ባደጉት ሀገራት እንደሚደረገው የተሻለ መንሸራተቻ ኩሽኔት ወይም ስኬት ቦርድ አድርጎ በቁም ነገር የስፖርትና የእንቅስቃሴ ትርኢት የማሳየቱ ባህል እስከ ቅርብ ጊዜ ድረስ አልተለመደም። ይሄን የስፖርት አይነት በሀገሪቱ እንዲለመድ ያደረጉት አራት ወጣቶች ሲሆኑ የዛሬ አስር ዓመት ገደማ ለአንድ ጓደኛቸው ከውጭ ሀገር የመጣለት ዘመናዊ የመንሸራተቻ ቦርድ ወይም ኩሽኔት ወደዚህ እንደ ሳባቸው የሚናገረው ከመስራቾቹ መካከል አንዱ የሆነው ያሬድ ጎበዜ ነው። ጅማመናችን በጣም ቀላል ነበር። አንድ ጓደኛችን ስኬት ቦርድ በነጻ ተሰጠው። በሳር ቤት አካባቢ ና ሲሰጠው ሁሉንም በሳር ቤት ልጆች በጠቃላ እያስረዳ ነበር። እኔም ጓደኛችንም አንድ ሀያ አምስት ብለን እንመጣ ነበር አንድ ሁለት ስኬት ቦርድ ይዘን መነሻችን እንደዚህ ነበር። በአንድ ቦርድ የተባበር ሼር እያደረግን ነው የዘመን ነው። ከዛዎች አንዴ ኦንላይን ስንገባ ፎቶ ፖስት ማለት ስንጀምር ኦንላይን ኢንተርናሽናል ኮሚኒቲ ከአሜሪካም ከዩሮፓም ሁሉም ተመቻቸው እና እንዴት እናግዛችኋል አላማችን ተለቅ አድርገን ፓክ ያስፈልገናል እንደዚህ እንደዚህ ነገሮች ያስፈልገናል ስላቸው ሁሉም ይመጣ ዝግጅ ናቸው ለመርዳት ሰው ማስተር በዚህ መልኩ በአጋጣሚ ባገኙት አነስተኛ ድጋፍ የኢትዮጵያ ስኬትቦርድ ድርጅትን የመሰረቱ ሲሆን ከመንግስት ቦታ በመጠየቅም የመጀመሪያውን የኩሽኔት ወይም የመንሸራተቻ ሜዳ በአዲስ አበባ ሰርተዋል። ይሄ እንቅስቃሴያቸው ከአዲስ አበባ ወጣና ሰፋ ብሎም በሀዋሳና በኮንሶም የመንሸራተቻ ሜዳዎች ጭምር መስራታቸውን ያሬድ ይናገራል። ስኬትቦርድ የሚባለው ስፖርት አዲስ ነው ኢትዮጵያ ውስጥና በ2013 ዓ ነበረ። የመጀመሪያውን ስኬት ፓርክ እንገነባለን ብለን አላማ ወጣን። በኢትዮጵያ ስኬት ድርጅት ስር ማለት ነው። ከዛ በኋላ እሱን ድርጅት እያሳደገን ወደ የሰበሰብን የመጀመሪያውን ስኬት ሜዳ ገነባን። ከሶስት አመት በኋላ ይሄ ፓብሊክ ስኬት ፓርክ የግድ ሳይሆን ለህዝቡ የተሰራ ስኬት ፓርክ ነው። ነጻም ለመጋበል እሱን ገነባን ለህዝቡ ብለን። ከዛ ውጭ ሁለተኛም ስኬት ፓርክ አዋሳ ገነባን። ከዛ በኋላ ሶስትም አራትም አምስትም ስኬት ፓርክ የተገነባ ነው። አሁን አምስተኛ ስድስተኛ ራ አይነት ስኬት ከመገንባት ብር ሰብስበን ነበር ኦንላይን። ከዛ ውጭ መንግስት መሪ ሰጥቶናል። የግልም ፈንድ አለው መንግስትም ትብብርም አለው። እንደዛ ነው። እስካሁን ድረስ ሰው ስኬት ቦርድን በጣም ተስፋፍቷል። እያደገ ሲሄድ የስኬት ቦርድ እቃዎች አምራች የለም አስመጪ የለም ብነት ስናስብ ራሳችን ሆነ አምራች አፍሪካ የመጀመሪያው ኢትዮጵያ የመጀመሪያው ስኬትቦርድ አምራች ማለት ነው። በጊዜ ሂደት ሜዳዎቹ ቢስፋፉም የመንሸራተቻዎቹ ግን እጥረት ነበረባቸው። በዚህም የተነሳ ይህንን ችግር በራሳቸው ለመቅረፍ በመወሰን ቦርድ ለመስራት መወሰናቸውን ይናገራል ያሬድ። ከዚሁ ጋር አያይዞም በስፖርቱ አዘውታሪዎች ዘንድ የሚለበሱ የጎዳና ላይ ልብሶች ከነቴራዎች፣ እንዲሁም ኮፍያ ያላቸው ሹራቦችንም አያይዘን ማምረት ጀመርን ይላል። ያው ስቲቭ ማለት እንደዚህ ብዙ አይነት ልብሶች ያካተተ ነው። እንደ ለስፖርት ሊሆን ልብሶች እንደዚህ ለኢቨንቶች ወይም ካዋ ሊሆን ልብሶችም ያካትቷል። ከዛ ውጭም ሞር ላይክ በበየቀን ለሁሉ ነገር ሊሆን ልብሶች ነው የምናመርተው። አሁን ራሱ ሽሮ ሜዳ ወርክሾፕ ሄ ያለሁት እዚህ ነው ምርት የምናካሄደው የምናደርገው ግዛት ህትመት ነው። ቲሸርቶች ላይ ህትመት፣ ስፌት እንካሄዳለን። ቆዳ ቦርሳዎች፣ የቆዳ እንደዚህ አይነት ነገሮች እንሰራለን። እዚህ ሾፓችን እንዶ ዘቤት የሚባል ጥልፍ አለ። እዛ ቲ ሁሉንም ምርታችን ከመነሳ ሁሉንም ራሳችን ምስረት ነው። ለማንኛውም ከፋብሪኩ ጀምሮ እየሰፋን መጨረስ ነው። ያባላችን ማለት ነው ያሬድ አሁን ላይ በቀን ሁለት በአመት ከሰባት መቶ በላይ የመንሸራተቻ ቦርዶችን እንደሚያመርቱ ገልጾ፣ ነገር ግን ገበያው ካለው ፍላጎት አንጻር ከዚህ በላይ የመስራት እቅድ እንዳላቸውም ይናገራል። ድርጅቱ አላማ ስኬት ቦርድን ማስራታት ነው። ስፖርት ሜዲያዎች ለመስራት ለወጣቶች የስፖርት እቃዎች ለማምጣት ነው የተቋቋመው ድርጅቱ። የመጀመሪያ ስኬትቦርድ የሚሸጥበት ቦታ እየከፈትን ነው። ልጆች የሚለማመዱበት ቦታ እየከፈትን ነው። ለወጣቶች ቦታ ማሪ ሆነ ነገር ነው። ከዛ ውጭ ኢትዮጵያ ውስጥ እኛ ብቻ ነን። ይህንን ሰሁለት ማመት አቅም ያለን በቀን ሁለት ስኬትቦርድ ማመት እንችላለን። አሁን ለማድረግ አላማ አለን እና ማሽን እየጨመርን ነው። ቦታም እያሰፋን ነው። እስከ አምስት ወይም ስድስት በቀን ማመት አቅም እንዲኖረን ማለት ነው። ላጎት በጣም ሀይ ነው ልፍ የፈልገው አርቶዶክስን ና ልዩ ስለሆነ ማንነታችን አቅማችን መጨመር ነው አሁን ናቸው በተጨማሪም የኩሽኔት ቦርድ ስፖርቱ ለወጣቶች ሰፊ የመሰባሰብ እድል እንደፈጠረም ነው የሚያስረዳው ስኬት ቦርዲንግ ልዩ ስፖርት ነው ከሳበት ከተማችን ከቤት ልበለሽ የራስን ታደርገዋለህ ከሁላችን በጣም በስኬት ቦርዲንግ ፍቅር ይዞን እና ስፖርት ብቻ ሳይሆን እንደ ህይወት አኗኗር የሚያካትታል። እንደዚህ ቤተሰብ ሆነናል እርስ በርሳችን ወንድማማቾች እህትማማቾች ም ሆነናል። ደስታን ከቤት በተጫለ እንደ አንድ ፋሚሊ ሆነናል። በእሱ ነገር ነው የተመቸን። እንደ ኖርማል ስፖርት እንደ ተወዳዳሪ አሸናፊና ተሸናፊ ሳይሆን ሁሉም ሰውሳቸው ሁሉም እያደገ ሁሉም እየተማረ ሲሄድ አሪፍ ነገር ተመስፋ ነበር። ሰው ያሬድ አሁን ላይ ለኦሎምፒክ ለመወዳደር የሚያስቡ ወጣቶችን ማፍራታቸውን ገልጾ በቀጣይ ድርጅታቸውን በማስፋት ኢትዮጵያን አልፎ ለአፍሪካም የመስራት ህልም እንዳላቸው አጋርቶኛል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ ቤቴ Y mulla, y mulla no vete. I'm aching for your I'm አድማጮች ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። አብረናቸው አመሸነው። ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረ እና እኔም ሳስተናግዳቸው አመሾት ስመኝሽ የቆየ ነበርን። ነገ ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።